የአሜሪካ ድምፅ ራዲዮ ጣቢያ ነው። በውጭ የሚኖሩ ኢትዮጵያውያን የውጭ ምንዛሪ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ ቀረበ። በዌስተርን ዩኒየን፣ መኒግራም በመሰሉ ፎርማል ቻናልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበትና ና ቤተሰቦቻቸውንም እየረዱ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረበ አቶ ፋሲጋ ጌታ ነ ከታቅቦ ዘመቻው አስተባባሪዎች አንዱ ናቸው። ዝርዝሩን በዕለቱ አቢርስ እናቀርባለን። ከምሽቱ ዋና ዋና ዜና መካከል ቀደም ሲል ያሰማናቸው የታቅቦ ዜና አንዱ ነው። እንዲሁም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ደግ አረጋችሁ የሚል የድጋፍ መልእክት አስተላለፉ፣ ደቡብ ኮሪያ ከሰሜን ኮሪያ ጋር ልትወያይ ነው ተባለ፣ የሚሉና ሌሎች ይገኝባቸዋል። ጤና ይስጥልን እንደምናመሻችሁ ክቡራትና ክቡራን አድማጮቻችን፣ ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን የዛሬ ማክሰኞ ታህሳስ 24 2010 ዓ ም የአውሮፓውያኑ 2018 ከባተ ሁለተኛ ቀን ተቆጠረ። በዓሉን ለምታከብሩ አድማጮች በድጋሚ እንኳን አደረሳችሁ። ከልዩ ልዩ ዝግጅቶቻችን ጋር አስተናጋጆች አሉላ ከበደና አዲሱ አበበ ነን። የፕሮግራሙ አቀናባሪ ንጉሱ ታምሬ ነው። እስከ አራት ሰዓት አብረናችሁ እናመሻለን። አሁን የሰዓቱን የዓለም ዜና። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ አገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሪ ወደ ኢትዮጵያ እንዳይልኩ የተአቅቦ ጥሪ አቅርቧል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሪ አገዛዙ ሊደርሰው በማይችል መንገድ ካደረጉት ህዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል የሚል ነው። የተአቅቦ ጥሬውን ዘመቻ ከሚያስተባብረው ዓለም አቀፍ የኢትዮጵያውያን ግብረ ኃይል አንድ አባል ጋር የተደረገ ውይይት አለን። በዕለቱ አብይ ርዕስ ይቀርባል። እንድትከታተሉን እንጋብዛለን። የዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ ለኢራን ተቃዋሚዎች ባስተላለፉት መልእክት በቴህራኑ ጨቋኝና ነፍሰ ገዳይ ባሉት አምባገነን አገዛዝ ላይ መነሳታችሁ ይበል የሚያሰኝ ነው ሲሉ አወድሰዋል። የኢራን መንግሥት ግን ተቃዋሚዎቹ በጠላትና በጸረ መንግሥት ተፈርጀዋል ወይም መፈረጁ ተገልጠዋል። ባለፈው ሳምንት ማብቂያ በመላው ኢራን ውስጥ በተጀመረው ጸረ መንግሥት ተቃውሞ ትናንት ሌሊቱን አስር ሰዎች እንደተገደሉ መንግስታዊ ቴሌቪዥን መዘገቡም ታው ይታወቃል። ዘገባው ሟቾችን በተመለከተ የሰጠው ዝርዝር የለም። ትናንት ሰኞ ማለዳ አካባቢ ኤልና የዜና አውታር አንድ የምክር ቤት አባል የተናገሩትን ጠቅሶ እንደዘገበው ሁለት ሰዎች ሌሊቱን በተካሄደ ተኩስ ይዝህ ከተማ ውስጥ ተገድለዋል። ለግድያው ማን ተጠያቂ እንደሆነ ግን አላብራራም። የወቅቱ አመስ የተቀሰቀሰው ባለፈው ሐሙስ ማሻድ በተባለችውና የፕሬዝዳንቱ ሐሳን ሀሰን ሮሃኒ የትውልድ ስፍራ በሆነችው ከተማ በተካሄደ አነስተኛ የተቃውሞ ሰልፍ መሆኑን ታውቋል። ይህ በእንዲህ እንዳለ የእስላማዊው ሪፐብሊካችን ጠላቶች ሁከት አዘል ጸረ መንግስት ተቃውሞዎችን እያራገቡ ነው ሲሉ የኢራኑ የበላይ መሪ አያቶላህ አሊ ሆሜኒ ዛሬ ክስ አሰሙ። ባለፈው ሳምንት ለተጫረው ተቃውሞ የኢራን ጠላቶች ያሏቸው ወገኖች በሀገራችን ላይ ችግሮችን ለመፍጠር ገንዘብ፣ የጦር መሳሪያ፣ የፖለቲካና የስለላን ጨምሮ የተለያዩ ድጋፎችን እየተጠቀሙ ነው ይላሉ። የማይክል ብራውን ዘገባ ደርሶናል። ሶሎሞን አባቴ ያቀርበዋል። ለስድስተኛ ቀን በቀጠለው የኢራን የተቃውሞ ንቅናቄ ውስጥ በነበሩት ግጭቶች ባለፈው ሌሊት ዘጠኝ ሰዎች መገደላቸውንና ተቃውሞ ከተቀጣጠለ አንስቶ የተገደለው ሰው ቁጥር ከሀያ መብለጡን የሀገሪቱ ቴሌቪዥን ዛሬ ዘግቧል። ተቃውሞዎቹ የተጫሩትና አልበርድ ያሉት ኢራን ውስጥ ያሉ የምጣኔ ሀብት ሁኔታዎች በህዝብ ውስጥ ባስነሱት ቅሬታ መሆኑ ይሰማል። የሌሊቱ ተቃውሞና ግጭቶች የተፈጠሩት በሁከተኞችና በህገ ወጦች ላይ እርምጃ እወስዳለሁ ሲሉ የሀገሪቱ ፕሬዚዳንት ሐሰን ሩሐኒ ካስጠነቀቁ ከጥቂት ሰዓታት በኋላ ነው። በተቃውሞ ሰልፎቹ ሳቢያ በሳምንቱ ውስጥ በመቶዎች የሚቆጠሩ ሰዎች ታስረዋል። በዚህ ሁኔታ ውስጥ ግን በመካከለኛው ምስራቅ የተጽዕኖ የበላይነትን ለመቆጣጠር በተያያዘው ትንቅንቅ የኢራን ጦር ሶሪያ፣ ኢራቅና የመን ውስጥ እንደሚንቀሳቀስ ዘገባዎች ይጠቁማሉ። ፕሬዚደንት ሐሰን ሩሃኒ በሰጡት መግለጫ ባለፉት ጥቂት ቀናት ውስጥ እየተከሰተ ያለው ሁኔታ አስጊ ቢመስልም እንደ መልካም አጋጣሚ መጠቀም እንደሚገባ ተናግረዋል። ችግሩ ምን እንደሆነ ማየት ይገባናል። ሁሉም ባይሆኑም ተቃውሞውን ለማሰማት አደባባይ የወጣው ሁሉ ከሌሎች ሀገሮች መመሪያ የተቀበለ ነው ማለት አንችልም። በእርግጥ እንደዚያ አይነቶች ጥቂት ሊኖሩ ይችላሉ። ሌሎች ግን በስሜት ተገፋፍተውና በእውኑ በኑሯቸው ምክንያት የተሰለፉ አሉ ብለዋል ሩሃኒ። ችግሮቻቸው የምጣኔ ሀብት ብቻ እንዳልሆኑም ጠቁመዋል። ፕሬዚደንቱ ገንዘብ፣ ዳቦና ውሃ አጣን ብለው የወጡ ብቻ አይደሉም፣ ሌሎችም ጥያቄዎች ያሏቸው አሉ። ለምሳሌ ለቀቅ ያለ ነጻነትን ይጠይቃሉ በእርግጥ ኢኮኖሚ አንዱ ቢሆንም ሁሉም ጥያቄ ገንዘብና ኢኮኖሚ አይደለም ብለዋል ሩሃኒ ለፓርላማቸው ባደረጉት ንግግር። ዩናይትድ ስቴትስን፣ እስራኤልና በተለይ ደግሞ ሳዑዲ አረቢያን ኢራን ውስጥ ሁከትን በማቀጣጠልና በማባባስ ከሰዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕ ግን የኢራኑን መሪ ንግግር ትናንት ባወጡት የአዲስ ዓመት የትዊተር መልእክት ሲያጣጥሉ፣ ኢራን ውስጥ ለውጥ የሚያስፈልግበት ጊዜ ነው ብለዋል። ወቀሳ ትችትና ተቃውሞ ስጋት ብቻ ሳይሆኑ እድልም ናቸው ብለዋል። በሌላ በኩል ንቅናቄውን ቀለል አድርገው ለማሳየት የሞከሩት የኢራን ፕሬዚደንት ሩሃኒ። ደቡብ ኮሪያ አገሯ ላይ የሚካሄደውን የክረምት ኦሎምፒክ አስመልክቶ ከቀንደኛ ጥላቷ ሰሜን ኮሪያ ጋር በከፍተኛ ልዑካን አማካኝነት መወያየት እንደምትሻ አስታወቀች። የደቡብ ኮሪያ የአንድነት ጉዳዮች ሚኒስትር ቾ ሚዮንግ ጊዮንግ ዛሬ ማክሰኞ በሰጡት መግለጫ ሶል ከፍተኛ መልእክተኞቿን የቃል ኪዳን ሰፈር ተብሎ ወደሚታወቀውና ደቡቡንና ሰሜኑን የሚለየው ቀጠና ወደሚገኝበት ፔኑንጆሞን በመላክ ከሰሜን ኮሪያ ዲፕሎማት ጋር እንደሚወያዩ ሁኔታዎችን ታመቻቻለች ብለዋል። በመጨረሻም ፕሬዚዳንት ዶናልድ ትራምፕ ፓኪስታን ለሽብርተኞች ከለላ ትሰጣለች ሲሉ በትዊተር ያስተላለፉትን መልእክት በሚመለከት ኢዝላማባድ አገሯ ላይ ለሚገኙት የዩናይትድ ስቴትስ አምባሳደር ተቃውሞዋን አሰማች። የአሜሪካ ኃይሎች አፍጋኒስታን ውስጥ እየተዋጓቸው ያሉትን አሸባሪዎች ፓኪስታን ከለላ እየሰጠች መሆኗን በመጥቀስ ነበር ዶናልድ ትራምፕ ፓኪስታንን የወነጀሉት። ኢዝላማባድ ውስጥ የሚገኘው የዩናይትድ ስቴትስ ኤምባሲ ቃል አቀባይ እንደገለጠው አምባሳደር ዴቪድ ሄሌ ወደ ፓኪስታን ውጭ ጉዳይ መስሪያ ቤት በመሄድ ትራምፕ ትናንት ሰኞ ስላስተላለፉት የአዲስ ዓመት የመግቢያ ንግግራቸው ማብራሪያ ሰጥተዋል። ፕሬዚዳንት ትራምፕ ትናንት ለገባው አዲስ ዓመት የመጀመሪያቸው በሆነው የትዊተር መልእክት ዩናይትድ ስቴትስ በሞኝነት ባለፉት 15 ዓመታት ለፓኪስታን ከ33 ቢሊዮን ዶላርስ በላይ መስጠቷን አስታውሰው በምትኩ ለእኛ ግን ውሸት፣ ማታለል ነው ያገኘ ነው ብለዋል። ይልቁንም ይላሉ ትራምፕ አፍጋኒስታን ውስጥ ለምናድናቸው ሽብርተኞች አስተማማኝ የሆነ መሸሸጊያ መስጠትን ተያይዘውታል። አሁን ግን ያ ያከትማል ብለዋል። ትራምፕ በዚህ አነጋገራቸው ለኢራን የሚሰጠውን የገንዘብ እርዳታ ለማቋረጥ ማቀዳቸው ይሁን አይሁን ግልጥ አይደለም። ዜናው አበቃ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት ዛሬ ማክሰኞ ታህሳስ 24 2010 ዓ.ም የሚተላልፈውን ስርጭት ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበንን በአለም ዜና የጀመረው መደበኛ ፕሮግራማችን በ19ና በ25 ሜትር ባንዶች አጭር ሞገድ እንዲሁም በናይል እሳት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭቱ የጊዜ ሰሌዳ መሠረት ቀዳሚው የዕለቱ አብይ ርዕስ ነው። ከዚያ በፊት ግን በሁለተኛው አጋማሽ ከምናቀርባቸው ዝግጅቶች አንዱን እናሰማ። የፖለቲካ ፓርቲ አመራሮች ሲመረጡ፣ ሲወርዱ ዲሞክራሲያዊ በሆነ በሕግና በስርዓት መሆን መቻል አለበት። የኢትዮጵያ ምርጫ ቦርድ ጽሕፈት ቤት ምክትል ኃላፊ አቶ ወንድሙ ጎላ ናቸው ከኢዴፓ ጋር በገቡት ውዝግብ ዙሪያ ከተናገሩት የተወሰደ ነው። ቀደም ብለን እንደጠቆም ነው በሁለተኛው አጋማሽ ይቀርባል። ጠብቋቸው አድማጮች። አሁን በቀጥታ የዕለቱን አብይ ዜና። ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል ካለፈው ሳምንት አርብ ጀምሮ በውጭ አገሮች የሚኖሩ ኢትዮጵያውያን የውጭ ምንዛሪ ወደ ኢትዮጵያ እንዳይልኩ የታቅቦ ጥሪ ማቅረቡን ቀደም ሲል በዜና መግቢያው ላይ ያሰምተናል። ግብረ ኃይሉ በዘመቻ መልክ ላቀረበው ጥሪ የሰጠው አንዱ ምክንያት ኢትዮጵያውያን የሚልኩትን የውጭ ምንዛሬ አግዛዙ ሊደርሰው በማይችል መንገድ ካደረጉ ሕዝቡን ለመጨቆን ለማፈንና ለመግደል የሚጠቀምባቸውን የደህንነት የፖሊስና የልዩ ጦር ሁለንተናዊ አቅም ሊያዳክም ይችላል የሚል ነው። ሶሎሞን ክፍሌ፣ የታቅቦ ጥሪውን ዘመቻ የሚያስተባብረውን ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል አንድ አባል አነጋግሯል። ከመንግሥት ባለሥልጣንም ምላሽ ለማግኘት ሞክሯል። ዘገባውን ነው። አቶ ፋሲካ ጌታነ፣ ጥሪው ካለፈው አርብ ነው የጀመረው። ዓለም አቀፍ ጥሪ ስትሉ በምን መልክ ነው በዓለም ዙሪያ የሚገኙ ኢትዮጵያውያንን ለመድረስ ያቀዳችሁት? በቅድሚያ ስለተሰጠኝ እድል ቪኦኤን ላመስግንና ወደ አነሳኸው ጥያቄ ልለፍ። ይህንን በዓለም አቀፍ ደረጃ ይደረጋል ያለውን ዘመቻ ለማከናወን የተለያዩ እቅዶች አሉን። አንደኛው በዓለም አቀፍ ደረጃ የሚሰሙ ኢትዮጵያውያን የሚያስተዳድሯቸው ወይም በባለቤትነት የያዟቸው ሚዲያዎች አሉ። እነሱን ተጠቅመን ቅስቀሳውን እናደርጋለን። እንግዲህ ከዛም በተጨማሪ አሁን ማህበረሰባችን እነዚህ ሶሻል ሚዲያ በመባል የሚታወቁትን እንደ ፌስቡክ፣ ትዊተር ያሉትን በስፋት ስለሚጠቀም እነሱንም እንጠቀማለን። የመጨረሻው የአለም አቀፍ ግብረ ኃይሉ በየ አህጉራቱ እና በየከተማው ከተማው የራሱ የሆነ መዋቅር ስላለው ይህንንም መዋቅር በመጠቀም መረጃው ለኢትዮጵያውያን እንዲደርስ እናደርጋለን እና እነዚህ እነዚህ መንገዶች ነው የምንጠቀመው። አቶ ሰለማ ምን ያህል ሰው በምን ያህል ጊዜ ነው እንደርሳለን ብላችሁ የምታስቡት? እንግዲህ ዘመቻውን እናደርጋለን ብለን ያልነው የመጀመሪያውን ዙር ለሶስት ወር ያህል ነው። ባለን እቅድ መሰረት ይሄ መረጃ ወይም ቅስቀሳው ወይም ዘመቻው ለሁሉም ኢትዮጵያዊ፣ በውጭ ለሚኖረው ኢትዮጵያዊ እንዲዳረስ ነው የምንፈልገው። ነገር ግን ከግብ አኳያ ወደ ኢትዮጵያ ወይም ደግሞ ወደ አገዛዙ የባንክ ሲስተም ይሄዳል ብለን የምንለውን ገንዘብ ከሀያ እስከ ሀያ አምስት በመቶው ለመቀነስ ነው እቅዳችን። በመረጃ ደረጃ ግን ሁሉም ኢትዮጵያዊ እንዲደርሰው ነው የምንፈልገው። አቶ ፋሲካ ምን ያህል የውጭ ምንዛሪ ይገባል በየዓመቱ ብላችሁ ነው የምትገምቱት ወደ ኢትዮጵያ? እንግዲህ ቁጥርን በተመለከተ ከተለያዩ ሶርሶች የሚገኘው ቁጥር የተለያየ ቢሆንም፣ ለምሳሌ ከስርዓቱ የሚወጣው ቁጥር እስከ አራት ነጥብ አምስት ቢሊየን ቢደርስም ሌሎች ግን ዓለም አቀፍ ተቋማት ከዛ አነስ ያለ ቁጥር ነው የሚጠቅሱት። በአማካይ ግን ከዚህ ከሬሚታንስ ወይም ሐዋላ ወይም ኢትዮጵያውያን ወደ ቤተሰቦቻቸው ከሚልኩት ገንዘብ የውጭ ምንዛሬ አስተዋጽኦ አራት ቢሊየን ዶላር በዓመት ይደርሳል ብለን ነው የምናምነው። እንደሚያውቁት ኢትዮጵያውያን ብቻ አይደሉም የውጭ ምንዛሪ ለዘመዶቻቸው የሚልኩ ወይም ደግሞ መንግስታቱ በህዝቦች ላይ የሰብአዊ መብቶች ረገጣ በሚያካሂደው ሀገሮች ብቻ አይደለም ገንዘብ የሚልኩት። በአማካይ ዲሞክራሲያዊ ግን ደግሞ ድሀ ሀገሮች ላሉ ዘመዶቻቸውም ገንዘብ የሚልኩ አሉ። እስቲ የእናንተን ምክንያት ያብራሩልኝ። ለምንድን ነው መላክ የለበትም የምትሉት? ይሄ ለብዙ ኢትዮጵያውያን ግልጽ ይሆናል ብዬ ገምታለሁኝ እኛ ሀገር ውስጥ ያለው ስርዓት ወይም አገዛዝ የህዝብ መብት የማያከብር ህዝብን የሚያፍን፣ ሰባዊ መብቶችን የሚረግጥ ከዛ በተጨማሪ አሁንማ የህዝባዊ ቤተኝነት ስለተቀጣጠለ እና ህዝቡን መብቱን ስለጠየቀ ህፃናት፣ ወጣቶች፣ አረጋውያን ሳይቀሩ በየዕለቱ የሚገደሉበት ሁኔታ አለ። ይሄ ከዚህ የሚሄደው ገንዘብ ይሄንን የሰባዊ መብት ረገጣ፣ ግድያ፣ አፈና በማጠናከር በኩል የራሱ አስተዋጽኦ ይኖረዋል የሚል እምነት ስላለን እዛ ላይ የሚደረግ ርብርብና ተአቅቦ ስርዓቱ በህዝቡ ላይ የሚፈጽመውን በደል ለማስቆም የራሱን እገዛ ያደርጋል ብለን ስለምናምን ነው። ይሄ ገንዘብ ወደ ኢትዮጵያ እንዳይላክ እንዲቀንስ የሚል ዘመቻ እያደረግን ያለ ነው። ግን ደግሞ ይህን መሰል ዘመቻ ሲካሄድ ብዙ ጥንቃቄ ይጠይቃል የሚሉ በርካታ አስተያየት ሰጪዎች ይሰማሉ። መንግስትን እንጎዳለን ተብሎ ሊረዷቸው የሚፈልጉ ቤተሰቦቻቸውንና ዘመዶቻቸውን ለረሃብ ሊዳርጉ ይችላሉ ሲሉ ያስጠነቅቃሉ። እናንተ ደግሞ ይህን ማስወገድ ይቻላል ትላላችሁ። በምን ሁኔታ ነው ይህን ችግር ማስወገድ የሚቻለው? ይህን ጥያቄ በሁለት መልኩ መመለስ ይቻላል። የመጀመሪያው የሚላክላቸው ሰዎች ሁሉ ይሄ ገንዘብ ቢቀንስ ወይም ቢቆም ችግር ላይ ይወድቃል ወይ የሚለው ነገር፣ እሱ መልስ ሊያገኝ ይገባል። ይህንን የምንልበት ምክንያት ከአንድ አራት አምስት ዓመት በፊት የዓለም ባንክ ራሱ እዚህ ውጭ የሚገኝ የአጥኚ ድርጅት ወደ ኢትዮጵያ ልኮ የኢትዮጵያን የቆዳ ሽፋን እስከ ዘጠና ፐርሰንት የሚሸፍን ቦታ በመዘዋወር የናሙና ጥናት አድርገዋል። እነዚህ ሰዎች ባደረጉት የናሙና ጥናት መሰረት መረጃውን ለማካፈል ያህል ለምሳሌ በእድሜ በእድሜ ደረጃ ያስቀመጡትን ለመግለጽ ያህል ገንዘቡ ከሚደርሳቸው ውስጥ ከሰላሳ አምስት እስከ አርባ ዘጠኝ ዓመት የሚሆኑት አስራ ስምንት በመቶ ከአስራ ስምንት እስከ ሰላሳ አራት የሚሆኑት ስልሳ አራት በመቶ እንደሆኑ ይሄ ጥናት ያመለክታል። ምን ማለት ነው? ከአስራ ስምንት እስከ አርባ ዘጠኝ ወይም ደግሞ በወጣትነትና በጎልማሳነት የሚደርሱት ሰዎች ሰማንያ ሁለት በመቶ እንደሆኑ ጥናቱ ያመለክታል። ከገቢም አኳያ እዛው አገራቸው ውስጥ የራሳቸው ገቢ ከደሞዝ ይሁን ቤት ከማከራየት ይሁን ከተለያዩ የንግድ እንቅስቃሴዎች ይሁን ገቢ ያላቸው ሰዎች ከአንድ ሺህ ብር በላይ ገቢ ያላቸው ሰዎች እስከ ሰማንያ አራት በመቶ ሊደርሱ እንደሚችሉ ጥናቱ ያመለክታል። ስለዚህ በዚህ ጥናት መሰረት ይሄ ገንዘብ ቢቀንስ ወር በተወሰነ ደረጃ ቢቆም ጉዳት አይደርስም ልንል አልችልም። ነገር ግን ዳታውን እንደሚያመለክተው የጥሪው ተሰምቶ ኢትዮጵያውያን በዚህ ላይ እርምጃ ቢወስዱ አሁን እርስ አንተ በገለጽከው መልኩ ህዝቡ ሁሉ ይራባሉ የሚለው ነገር ትንሽ የተጋነነው ስለሆነ አንዱ የመከራከሪያችን እሱ ነው። ስቲል በትርፍነት በድጎማነት የሚላክ ብዙ ገንዘብ ይኖራል። እዛ ላይ ማዕቀብ ከተደረገ ቤተሰብ ሳይጎዳም ስርዓቱ ላይ ማዕቀብ ማድረግ ይቻላል የሚል እምነት አለን። ከዛ በተጨማሪ ግን እኛ ጥሪ ስናደርግ የመጀመሪያው የመጀመሪያው ጥሪያችን ገንዘቡ በመደበኛ በሆኑ በባንክ ሲስተም ውስጥ በማይገባበት መልኩ ገንዘቡ እንዲላክ ኢትዮጵያውያን ጥረት እንዲያደርጉ ነው። ይህም ማለት በዌስተርን ዩኒየን፣ መኒግራም በመሰሉ ፎርማል ቻናልስ ወይም ደግሞ መደበኛ የገንዘብ አመላላሽ ድርጅቶች አማካኝነት ገንዘቡ ካልተላከ ወደ ስርዓቱ እጅ የመግባት እድሉ መጠነኛ ስለሆነ ይህንን መንገድ ኢትዮጵያውያን በየአካባቢያቸው አፈላልገው እንዲጠቀሙበት እና ቤተሰቦቻቸውንም እየረዱ ነገር ግን ስርዓቱ ገንዘብ እንዳይደርሰው ማድረግ ይችላሉ የሚል ጥሪ ነው ያቀረብ ነው እና ይህም ሁኔታ በከፍተኛ ሁኔታ ይረዳል ብለን እናምናለን። ከዛ በተጨማሪ የቤተሰቦቻቸውን ሁኔታ አይተው የግድ በባንክ በኩል መላክ ካለባቸው የአቅማቸውን ያህል መቀነስ ይችላሉ። አንድ መቶ ዶላር የሚልክ አንድ ሰው ሰማንያ ዶላር አድርጎ ቢልከው ሀያ ዶላር ወደ ስርዓቱ ሪዘርቭ የሚገባውን ቀነሰበት ብለን እናምናለን እና እነዚህ እነዚህም መንገዶች ከተጠቀሙ ቤተሰብም ትልቅ ጉዳት ላይ ሳይደርስ ስርዓቱ ላይ የሚደርሰውን ጫና ማጠናከር ይቻላል የሚል እምነት ይዘን ነው የተነሳ ነው እና በዚህ መልኩ ነው ልገልጸው የምችለው በመጨረሻ ለምን ያህል ጊዜ ይቆያል የጠራችሁት የውጭ ምንዛሪ ወደ ኢትዮጵያ እንዳይላክ የቀረበው ጥሪ በመጀመሪያ ዙሪያ ያቀር ነው ለሶስት ወሩ ያህል ነው እስከ ማርች ሰላሳ አንድ ድረስ ዘመቻውን እናካሄዳለን ነገር ግን ሶስት ወሩ ከተገባደደ በኋላ ያመጣውን ኢምፓክት ወይም ደግሞ ተጽዕኖ ከገመገመ በኋላ ልናራዝምም እንችላለን ግን አሁን ባለው ሁኔታ ይህን ዘመቻ ለማድረግ እቅድ የያዝ ነው ለሶስት ወር ነው። አቶ ፋሲካ ጌታነህ፣ የታቀበው ጥሪ አስተባባሪ፣ ለጊዜው በጣም አመሰግናለሁ። እኔም አመሰግናለሁኝ አቶ ሰለሞን። አድማጮች፣ ይህንኑ አስመልክቶ የበኩላቸውን አስተያየት እንዲሰጡኝ የጠየኳቸው የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ለነገ ቀጥረውኛል። ነገ ምላሻቸው ልጅ ቀባነ የተከታዩ የመጽሔት ርዕስ ወደ ካሜሮንና ናይጄሪያ ይወስደናል። በቦኮ ሀራም ጥቃት ሳቢያ ከመኖሪያቸው የተፈናቀሉ ናይጄሪያውያን ትላንት በገባው አዲስ ዓመት ወደ መኖሪያ ቀያቸው የመመለስ ተስፋ እንዳላቸው ገለጡ። ይሁንና ከማህበረሰቡ ጋር በመዋሃድ ተግባር በመንግስት መርዳት ወይም በመንግስት መረዳት ይኖርበታል እንደሚሉ ዘጋቢያችን ሞኪ ኤድዊን ኪንዲስ ጋር ከተባለች የካሜሩን ከተማ በላከው ዘገባ ጠቅሷል። ዘጋቢው ሚናኦና ካሜሩንን በሰሜን በኩል ከናይጄሪያ ጋር በሚያዋስነው ድንበር በሚገኘው ጋዋር መንደር ያሉትን ተፈናቃዮች የተጠለሉባቸውን ሰፈሮች ጎብኝቶ ነው ተፈናቃዮቹ በአዲሱ ዓመት ያላቸውን ምኞት ለማወቅ የቻለው። አዳነች ፍሳዬ ይዛ ቀርባለች። ጋዋር መንደር ላይ የደስታ ስሜት ይስተዋላል። ካሜሩንን በሰሜን በኩል ከናይጄሪያ ጋር በሚዋሰነው ማያ ሰናግ አስተዳደር በብዙ ሺህ የሚቆጠሩ ናይጄሪያውያን ስደተኞችን ከሚያስተናግዱ ማህበረሰቦች አንዱ ነው። የዓለም ሉተራን ፌዴሬሽን ሰራተኞች የተባለው በዘጠና ስምንት ሀገሮች ያሉ አብያተ ክርስቲያናትን ያስተባበረ ፌዴሬሽን ከቦኮ ሐራሚ ጭካኔ ተግባር ለሸሹ ናይጄሪያውያን ስጦታ ይሰጣል። ከእነሱ ጋር ሆኖም ይጸልያል። ፌዴሬሽኑ ስደተኞቹና አስተናጋጆች ማህበረሰቦች በሰላም ለመኖር እንዲችሉ ለማበረታታት የሁለት ሳምንታት መርሃ ግብር ማዘጋጀቱን የፌዴሬሽኑ ሰራተኛ አቢን ንዛሊ ገልጸዋል። የስደተኞቹ በአካባቢው መጠጋት የማህበረሰቡን ውሱን ጥሪት ያጣበበ መሆኑ የሚታወቅ ነው። ይህን መሰረት በማድረግም ተግዳሮቶች በማይለዩባቸው አካባቢዎች ተፈናቃዮችና የአካባቢው ማህበረሰብ በሰላም ለመኖር እንዲችሉ ለማበረታታት ነው የማገናኘቱን መርሃ ግብር ያዘጋጁት ይላሉ እንዛሌ። የሰላሙን መልእክት ለመስማት ከሄዱት መካከል ባለፈው አመት ቦርኖ ከተባለው የናይጄሪያ ክፍለ ሀገር የተሰደደ የ28 ዓመት ዕድሜ ኢማኑዌል ካላጂቬ የተባለ ወጣት ነው። ወንድሙን እንዳጣና ባለቤቱን እንዳላገኛት ገልጿል። ይሁንና አምላክ በመልካም ጤንነት ለሌላ አዲስ አመት ስላደረሰው ደስተኛ መሆኑን ገልጿል። በጣም ደስተኛ ነኝ። ባለፈው አመት ብዙ ሰዎች ሞተዋል። ይሁንና በሕይወት እንድንተርፍ ረድቶናልና ወደ አዲሱ አመት ስላደረሰን ደስተኞች ነን። ምኞቱ ወደ ናይጀሪያ ተመልሶ ከዘመዶችና ጓደኞቹ ጋር መኖር መሆኑን ኢማንዌል ገልጿል። ነገር ግን ቦኮ ሐራም በሰዎች ላይ የሚፈጽመው ሰቆቃ አብቅቶ በሰላም ለመኖር የሚችሉ መሆናቸውን የካሜሩንና የናይጀሪያ መንግስታት ማረጋገጫ እንዲሰጣቸው እንደሚጠብቁ ኢማኑዌል ጨምሮ ገልጿል። ጋዋር የተባለው መንደር ሰባ ሁለት ሺህ ስደተኞችን ካስጠለለው ሚናዋ ስደተኞች ሰፈር አምስት ኪሎ ሜትር ርቆ ይገኛል። የካሜሩን መንግስት እንደሚለው በብዙ ሺህ የሚቆጠሩ ስደተኞች በፍላጎት ወደ አካባቢያቸው እንዲመለሱ ይጠበቃል። የካሜሩንና የናይጄሪያ መንግስታት ከተባበሩት መንግስታት ድርጅት ስደተኞች አገልግሎት ጋር በመሆን ካሜሩን ያሉት የናይጄሪያ ስደተኞች በፍላጎታቸው እንዲመለሱ ለመርዳት የሚያስችል ስምምነት ባለፈው ግንበት ወር ፈርመዋል። በዓለም የሉትራን ፌዴሬሽን የሚሰሩት አኔት ምባኔ ስደተኞቹ ወደ ሀገራቸው ሊመለሱ የሚችሉት በፍላጎታቸው ብቻ መሆኑን እየመከርናቸው ነው ብለዋል። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው ምናው በተደረገው ጥናት መሰረት ከእያንዳንዳቸው አስር ናይጀሪያውያን ወደ አካባቢያቸው ለመመለስ እንደሚፈልጉ ለማወቅ ተችለዋል። ወደ ሶስተኛው የመጽሔት ርዕስ እንሻገራለን። በአዲሱ የአውሮፓውያን ዓመት ዓለም ብዙ ውስብስብና አዳዲስ አደጋዎች ሳይደቀኑባት እንደማይቀር የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ አስገነዘቡ። ጉቴሬሽ በዘመን መለወጫ መልእክታቸው እነኚህን አደጋዎች ለመቋቋምና በተሻለም ሰላማዊ የሆነች ዓለምን ለመፍጠር ይበልጡን በአንድነት እንስራ ሲሉ ተማጽነዋል። ሊሳ ሽላይን ለአሜሪካ ድምፅ ከጄኔቫ የመንግስታቱ ድርጅት የአውሮፓ ዋና ጽሕፈት ቤት ያስተላለፈችውን ዘገባ ቆንጅታዬ ይዛ ቀርባለች። ከአንድ ዓመት በፊት አንቶኒዮ ጉቴሬሽ የመንግስታቱን ድርጅት ዋና ጸሐፊነት ሲረከቡ ዓለም ተስፋ ፈንጠቅ ያለበት ወቅት ላይ ነበረች ከአርባ ዓመታት በላይ የዘለቀውን የቆጵሮስ ደሴት ጉዳይ የተመለከቱት ድርድሮች ወደ ተሳካ መፍትሄ እየተራመዱ የነበሩበት ወቅት ነው። ዋና ጸሐፊነቱን እንደያዙ ፈጥነው ብርቱ ጥረት አደረጉ የተሳካ ውጤት ለማምጣትም ቻሉ እንዳለመታደል ሆኖ ግን ግሪኮቹና ቱርኮቹ ቆጵሮሳውያን ለልዩነቶቻቸው ድምዳሜ አድርገው እንደ አንድ ሀገር አብረው ሊኖሩ አልቻሉም ሁለት ሺ አስራ ሰባት ሰላም የሰፈነበት አመት ይሆናል የሚለው ተስፋቸው እውን እንዳልሆነ ዋና ጸሐፊ ጉቴሬዥ አይክዱም የሚያሳዝነው ያ ሳያንስ ዓለማችን በብዙ መልኩ የኋሊት መንሸራተቷ ነው ይላሉ። እናም በአዲሱ ዓመት ዋዜማ ጉቴሬዥ ለመላው ዓለም ያስተላለፉት ይህንኑ ጨለም ያለ አተያያቸውን የሚያንጸባርቀውን ባለቀይ ቀለም ማስጠንቀቂያ ያሉትን መልእክት ነበር ኮንፍሊክትስ ግጭቶች ስር ሰደዋል። አዳዲስ አደጋዎችም ብቅ ብቅ ብለዋል። ኑክሌር ጦር መሣሪያዎችን በሚመለከት በመላው ዓለም ከቀዝቃዛው ጦርነት ወዲህ ታይቶ በማያውቅ መልኩ ከፍተኛ ጭንቀት ሰፍኗል። የአየር ንብረት ለውጥም ከእኛ ቀድሞ እየተራመደ ነው። የእኩልነት መዛባትም ይበልጡን እየሰፋ ነው። የሚሰቀጥጡ የሰብዓዊ መብት ጥሰቶችንም እያስተዋልንን። ብሔርተኝነትና መጤጠልነት እየተባባሰ ነው። እናም 2018ን ስንቀበል የአንድነት ተማጽኖዬን አሰማለሁ። ጉቴሬዥ ባለፈው አመት ውስጥ የመፍትሄ ያለህ የሚሉ በርካታ ከባድ ከባድ ችግሮች እጆቻቸው ላይ አርፈዋል። ለመጥቀስ ያህል ወደ ስምንት ሚሊዮን የሚጠጋ ህዝቧ ከባድ ቸነፈር አፋፍ ላይ የሚገኘው አንድ ሚሊዮን ህዝቧ በኮሌራ በሽታ የታመመባት ግንባር ቀደሟ የዓለም ሰብአዊ ቀውስ የመን፣ ከሚያንማር ተሳደው ወደ ባንግላዴሽ የጎረፉት ከ600 ሺህ በላይ ሮሂንጃዎች ጉዳይ፣ ሰባት ዓመት ሊያስቆጥር የተቃረበውና ብዙ መቶ ሺህ ህዝብ ያለቀበት ከ11 ሚሊዮን በላይ ለስደት የተዳረጉባት ሶሪያ፣ አሁንም በሰው ህይወትና በንብረት ላይ መጠነ ሰፊ ጥፋት እያደረሱ ያሉት የደቡብ ሱዳን፣ የኮንጎ ዲሞክራሲያዊት ሪፑብሊክ፣ የአፍጋኒስታን፣ የኢራቅ እና ሌሎችም ግጭቶች ይገኙባቸዋል። ጉተሬዥ የዓለም ቁጥር አንድ ዲፕሎማት እንደመሆናቸው ሁኔታዎች የመሻሻላቸው ተስፋ ከእጃቸው እንዲያፈተልክ ሊፈቅዱ አይችሉም። በመሆኑም ይላሉ፣ የዓለማችን ጸጥታ፣ የህዝቦች ደህንነት የሚሻሻልበት ቀን መምጣቱ አይቀርም። ግጭትና ጥላቻንም ማሸነፍ ይቻላል። ይህ መሆን የሚችለው ግን አሉ ከተላ አድርገው የዓለም መሪዎች ተባብረው የተከፋፈሉ ወገኖችን የሚያገናኝ ድልድይ ለመፍጠር ሲሰሩ፣ ሰዎችን በጋራ አላማ ስር ሲያሰባስቡ ብቻ ነው። ወደ መጨረሻው ዘገባ እናልፋለን። ያለፈው የአውሮፓውያኑ 2017 ዓ ም እንደምን ተጠናቀቀ ስንል በተለያዩ አብይ ዓለም አቀፍ ይዘት በተላበሱ ርዕሰ ጉዳዮች ዙሪያ ስናቀርብ የቆየነው ዘገባ አካል ነው። ተከታዩም ቀጣዩ በፕሬዚዳንት ዶናልድ ትራምፕ የዩናይትድ ስቴትስ የውጭ ፖሊሲ ላይ ያተኩራል። አሉላ ከበደ ነው ያቀናበረው። ገና ፕሬዚዳንታዊ እጩ ሳሉ ነው ዶናልድ ትራምፕ የዩናይትድ ስቴትስ ፕሬዚዳንት ሆነው የሚመረጡ ከሆነ የአሜሪካን የውጭ ፖሊሲ ከእርሳቸው በፊት ከነበሩት የአገሪቱ መሪዎች ፍጹም በተለየ አቅጣጫ እምረዋለሁ ሲሉ ቃል የገቡት የዩናይትድ ስቴትስን የወታደራዊ ጣልቃ ገብ ፖሊሲ በመቃወምም በምርጫ ዘመቻቸው ወቅት ያሰሟቸው የነበሩ ተደጋጋሚ ንግግሮች በመጨረሻውም የዋናው ፖለቲካዊ ንግግራቸው ትኩረት ወይም አስኳል ወደ መሆን ተሸጋገሩ። ስድስት ትሪሊዮን ዶላር በመካከለኛው ምስራቅ አጥፍተናል ሲሉ የከሰሱት ትራምፕ በዛን ያህል ገንዘብ የገዛ ሀገራችንን ሁለት ጊዜ መልሰን መገንባት በቻልን ነበርም ብለዋል። በፕሬዝዳንትነት ዘመናቸው የመጀመሪያ ዓመት ክንዋኔያቸውም ቅድሚያ ለአሜሪካ የሚለውን አቀራረባቸውን እውን ማድረግ ግን እንደ ንግግራቸው ቀላል እንዳልሆነላቸው ከዩናይትድ ስቴትስ የመከላከያ ሚኒስቴር ፔንታገን የተገኙ መረጃዎች ይጠቁማሉ። ይልቁንም የአሜሪካ ወታደሮችን በመካከለኛው ምስራቅና በደቡብ ሲያ ወደሚገኙ የግጭት ቀጠናዎች ሰደዋል። በኢራቅ በሶሪያና በአፍጋኒስታን ከዚያ ቀደም በተመሳሳይ ጊዜ ውስጥ ከተጣለው የሚበልጥ መጠን ያለው ቦምብ ጥለዋል። በሰዋል በአውሮፕላኖች አማካኝነት የሚፈጸመውን ያልሞ ተኳሽ ጥቃት ዓለም አቀፍ ዘመቻም አስፋፍተው ቀጥለዋል። ሁሉም ተደማምሮ ሲታይ ትራምፕ የተከተሉት የዩናይት ስቴትስ የውጭ ፖሊሲ ከእርሳቸው ከቀደሙት የዩናይት ስቴትስ ፕሬዚዳንቶች ያነሰ ጣልቃ ነት የተንጸባረቀበት ነው ማለት ያዳግታል። ማለት የሚቻል ነገር ቢኖር ይላሉ ዋና መቀመጫውን እዚህ ዋሽንግተን ዲሲ ያደረገው የፖለቲካ ነጻነት አቀንቃኙና ቀኝ ዘመሙ የፖሊሲ ጥናት ተቋም የኬቶ ኢንስቲትዩት የመከላከያና የውጭ ጉዳዮች ጥናት ክፍል ፕሬዚዳንት ክሪስቶፈር ፕሪብል። ማለት የሚቻል ነገር ቢኖር ፕሬዚዳንት ትራምፕ ከፕሬዚዳንት ባራክ ኦባማ የሚበለጠ የወታደራዊ ዘመቻ አራማጅነትን ተከትለዋል ነው የሚሉት። አክለውም ኃይልን የመጠቀሙን አማራጭ በመጠኑ ከፍ በማድረግ ከቀደሟቸው ፕሬዚዳንቶች በወረሱባቸው መንገዶች ነው የገፉት ሲሉ ተንትነዋል። ትራምፕ የአፍጋንስታኑን ዘመቻ አስመልክቶ ያደረጉት ሌላው የሐሳብ ለውጥ የተስተዋለበት ጉዳይ ነው። በዓለም ዙሪያ የሚታዩ ግጭቶችን አስመልክቶ የሚከተሉትን ፖሊሲ ለመቃኘትም ዩናይትድ ስቴትስ የታሊባን ሸማቂዎችን ላለፉት 16 ዓመታት ከተዋጋችባት አፍጋንስታን የተሻለ ማሳያ የለም። ፕሬዚዳንት ትራምፕ በምርጫ አሸንፈው ዋይት ሀውስን ከመረከባቸው አስቀድሞ ከፍተኛ የሕይወት ዋጋ የተከፈለባቸውና መጠኑ የበዛ የገንዘብ ብክነት የተፈጸመባቸው ናቸው ሲሉ ዩናይት ስቴትስ የገባችባቸውን ወታደራዊ ዘመቻዎች በተደጋጋሚ በመተቸት አገራቸው ከነኝ ውጊያዎች በአፋጣኝ እንድትወጣም ሲጠይቁ ነበር። ይሁን እንጂ አገር የመምራቱን ስልጣን በተረከቡ ስድስት ወራት ውስጥ ያን የቀደመ አቋማቸውን በመለወጥ ዩናይት ስቴትስ በአፍጋንስታን ያላትን ጦር ከዚያ በማስወጣት ፋንታ ይልቁንም ዘመቻው ላልተወሰነ ጊዜ እንዲራዘም ጦሩም ከዚያው እንዲቆይ አድርገዋል። በትራምፕ እቅድ መሠረት በዩናይት ስቴትስ መሩ ጦር የቦምብ ጥቃት ዘመቻ የሚረዳ ሶስት ሺህ ጦር ሰራዊትም ወደ አፍጋንስታን ሊላክ ታቀደዋል። በዩናይት ስቴትስ ወታደራዊ መረጃዎች መሠረት የኔቶ ጥምረትም በተመሳሳይ የጥቃት ዘመቻውን አሳድገዋል። እንደ አውሮፓውያን የዘመን አቆጣጠር በ2017 ከቀደመው ከቀደሞ በሦስት እጥፍ መጠኑ የገዘፈ ቦምብ ነው የተጣለው። አድማጮች፣ የሰማችሁትም የፕሬዚዳንት ትራምፕ ዩናይት ስቴትስ የውጭ ፖሊሲ፣ ዓለም አቀፍ የጣልቃ ገብ አሰራርን የተመለከተውን ያለፈውን የ2017 ቅኝት ነው። አድማጮች ፕሮግራማችንን እስከ ምሽቱ አራት ሰዓት ይቀጥላል። ከምሽቱ ሶስት ሰዓት ተኩል ላይ እንገኛለን። አሁን ለእናንተ አስተያየቶች ጊዜ ያገኘን ይመስለኛል። በተዘዋዋሪው ስልክ ደውላችሁ ከተዋቸዋቸው መልእክቶች እነዚህ እናሰማለን። ሰላም የተከበላችሁ ቢሮ የአማርኛ ራዲዮ ጣቢያ ይችላል አቀራቢ መልክት Böyle sildim. Sildim de aldım. Ama ona makbul bir bal aldım. Ödüneye kısımsa anlıs bal milyon bana bana bir dizge. Böyle çadır çakartı. Böyle mesel ağzı bu tarz mutlu garaj Bu evi var ከዛ ደግሞ ዝቅብ ሲል ወደ ታች በሬሻን ብሎ የሚባለው የወርቅ ማመቻ ቦታ የወለጋ ክፍል አለ። ቀደም ሲል በንጉሱ ዘመን ዩዶ ነበር ተብሎ የሚጠላው ይህንን ብታውቁት ትጠቁማለህ። አመሰግናለሁ። ጥና ክል የካድር አዘጋጆች እንኳን ለአዲሱ አመት ያደረሳችሁ። በትናንትና ሁለት ጃንዋሪ ፈርስት ማለት ነው። በአቶ አሉላ ሰለሞን በአቶ አበባውና በአቶ ገረሱ መካከል የተደረገውን በኢትዮጵያ ጉዳይ ውይይት አዳምቻለሁ። ሁለቱ ብሁራን አቶ አበባውና አቶ ገረሱ የሚያቀርቡት የህዝቡን ብሶትና ችግር በአሁኑ ሰዓት ቲቲኤልስ የሚያደርገውን ችግር ሲሆን፣ አቶ አሉላ ግን ትልቅ ያለ የቲቲኤልስ ተወካይነታቸውን ማለት እዚሁ ድጋፍ እየሰጡ ነው የሚናገሩት። ይሄ ለኢትዮጵያ ምንም አይነት ለውጥ ሊያመጣ አይችልም። ችግር በሚኖርበት ጊዜ የቴሌፍ ሲሳሳት የቴሌፍ አባሎች ወይም ደግሞ የስራ አስፈጻሚ ኮሚቴዎች ችግር እንዳለ ለኢትዮጵያ ህዝብ መግለጽ ሲገባቸው የተደረገው መግለጫ ትክክለኛ መግለጫ ነው እያሉ ነበረ የሚሟገቱት። ይህ አይደለም። ይህንን አላመንም። ኢትዮጵያ ለቢሮ ዙሮ ብጥብጥ ነው የሚመጣው። ኮንስትራክቲቭ የሆነ ውይይት ቢሆን ጥሩ ነው፣ ለኢትዮጵያ ህዝብ ስንል እና አመሰግናለሁ። የምደውለው ከዚህ ከሰሜን አሜሪካ ነው። አድማጮች መልእክት የላካችሁልን በሙሉ እናመሰግናለን። ሌሎቻችሁም በዚሁ በነጻው ስልክ እየደወላችሁ አስተያየቶቻችሁን ልታደርሱን ትችላላችሁ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። አሁን አንድ የውይይት ፕሮግራም አለን። በኢትዮጵያ ሕዝባዊ እንቅስቃሴ ከተጀመረ ከሁለት ዓመታት በላይ ሆኗል። ይህ ተቃውሞ ግድያ፣ አካል መጉደል፣ ንብረት መውደም፣ እስርና በአጠቃላይ ፖለቲካዊና ኢኮኖሚያዊ ቀውስ ሀገሪቱ ላይ ፈጥሯል። ይህ ሁሉ ከሆነ በኋላ ለ18 ቀናት በሩን ለስብሰባ ዘግቶ የነበረው የገዢው ፓርቲ ሥራ አስፈጻሚ ኮሚቴ ጉባኤውን አጠናቆ ባወጣው መግለጫ በአመራር ድክመት የተፈጠሩትን አደጋዎችና ስጋቶች ለመቅረፍ በሚያስችል መግባባትና ስምምነት ግምገማውን እንዳጠናቀቀ አስታውቋል። በሀገሪቱ የተቃውሞ የፖለቲካ እንቅስቃሴ ውስጥ የሚታወቁት የኦሮሞ ፌዴራሊስት ኮንግረስና ሰማያዊ ፓርቲ መግለጫው ምንም አዲስ ነገር የለው የተለመደው አዘናግቶ መግዣና አምባገንነትን ማስቀጠያ ነው ይሉታል። ጽዮን ግርማ የኦፌኮ አቶ ሙላቱ ገመቹ በኢህአዴግ ግምገማና መግለጫ መሰላቸታቸውን ይናገራሉ። ዛሬ ሀያ ስድስት ከጀመሩት ጊዜ ጀምሮ እስካሁን ድረስ ሲካሄድ የነበረው የተለየ ነው የሚል ነገር የለኝም። ይሄ ቀደም ሲል የነበረ ነው። ላጠፉት ጥፋት ጥፋተኞችንን እያሉ ከአሁን በፊት ሲያድርጉ የነበረው ይህንን እያለ ነው ይሄ ህዝብን ሲያታልል የቆየው እና ስለዚህ ከዚህ የተለየ ነገር አይደለም ሀያ ስድስት አመት ሙሉ ስንሰማው የነበረው ነው። አጥፍተናል፣ ጎድተናል፣ በማንኛውም ነገር ህዝቡን አልረዳንም፣ መልካም አስተዳደር አልሰጠንም፣ ሰብአዊ መብት አላከበርንም፣ ሁሉንም ነገር አጥፍተናል እና ስለዚህ እቅር እንዲለን እንፈልጋለን ከዛ በኋላ ግን ተጠናክረን እንሰራለን የሚል ነው። የሰማያዊ ፓርቲ ሊቀመንበር አቶ የሸዋስ አሰፋ የአቶ ሙላቱን ሀሳብ አጠናክረው ነው የሚቀጥሉት መግለጫው ምንም የተለየ አዲስ ነገር አልያዘም ብለው ልክ ከዚህ በፊት እያምታትበት የነበረው ዝርዝር ነው ያለው። ቅርታውን በተመለከተ ለምንድን ቅርታ ያደረጉት? ለየትኛው ማለት ለሞተው ሰው ነው? ለወደመው ንብረት ነው? ላሰቃዩት ህዝብ ነው? ለየትኛው ነው? ከዛ ቀጥሎ ግን እንደ ዋናው መጠየቅ ያለበት ምስል፣ ማን ያስገደለው? አንድ ሰው እኮ ወጥቶ አካውንት ብል መሆን እኮ አለበት። ስለዚህ ምንም ሰው አካውንት ብል ባልሆነበት ምጡር፣ አዛዡ ነው? ደህንነቱ ነው? ፖሊሱ ነው? የትኛው ነው ያስገደለው? ሰው እኮ ለህግ እኮ መቅረብ አለበት አይደለም? ስለዚህ ግድያ አይቆምም። አሁን ነገር እንደውም በአንድ ቦታ ላይ ምስጋናም አቅርበዋል ለገደሉ ሰዎች። ስለዚህ ይሄ ካለ ለማስመቀጠል የታሰበ ነው ፈቻሉ ህዝቡም ከምንም ከቁብም አልቆጠረውም። ኢህአዴግ መግለጫ የሆነ ለውጥ የሚያመጣ ነው እንደዚህ ነው የሚል አንድም ሰው አላጋጠመኝም። በ በፓርቲዎች በፖለቲካ ፓርቲዎችም፣ በኩል በታዋቂ ሰዎችም በኩል በየትም በኩል ይሄ መግለጫ ከባለፈው የተለየ ነው እንደዚህ አይነት ተሳለው ምንም ሰው የለም። በዚህ ባለኝ መረጃ ማለት ነው። አቶ ሙላቱ ገመቹ ከመግለጫው እንዳውም የተረዳሁት ከአባል ድርጅቶቹ መካከል የህዝብን ጥያቄ በኃይል ማፈን ያልቻሉትን ያስጠነቀቁበት ሊሆን ይችላል የሚል እምነት አላቸው። በአንዳንድ አካባቢዎች መብታቸውን እናከብርላቸዋለን ህገ መንግስታዊ መብታቸው ነው ተብሎ አንዳንድ ቦታ ላይ ህዝብ ሰላማዊ ሰልፍ እንዲያደርግ ይፈቅዱ ነበር። አንዳንድ ቦታ ደግሞ የማሰር፣ የማስገደድ፣ የመግደል እነዚህ ሁሉ ይካሄድባቸዋል እና ስለዚህ በውስጣችን የተለያየ ጉዳይ ነው። አንዳንዱ አደርባይነትም አለ። እዚህ ወጥ የሆነ ስራ አልሰራንም ለማለት ፈልጎ ይመስለኛል። በዚህ መግለጫ ላይ በስራ አስፈጻሚ ኮሚቴያችን ግምገማ መሰረት ማንኛውም መርሃልባ ቡድናዊ ትስስር ከምንም ነገር በፊትና በላይ ከእያንዳንዱ ብሔራዊ ድርጅትና በሱም የሚመራውን ህዝብ የሚጎዳ አደገኛ ጉዳይ ነው የሚላለው፣ ይህንም በተመለከተ በጣም ግልጽ አይደለም የሚለው አቶ ይሸዋስ በተለይ በ አማራና በኦሮሞ ማህበረሰብ በኩል የነበረው መቀራረብ ያበሳጨው ይመስላል። እንግዲህ ለምን ተቀራረቡ? መራህ አርባ ነው። ምክንያቱም ከዚ በፊትም ከመቀራረባቸው በፊትም ስሉት የነበረ ነው። ስለዚህ ማጆሪቲን ብዙ ለውጥ በዚህ በኩል ነው የሚመጣው ምናምን የሚል እንግዲህ ከራሳቸው የመነጬ ነበረ እንደዚህ አይነት ግንኙነት እና እሱን ለማለት ይመስላል። ዞሮ ዞሮ ግን እንዳልኩሽ በምርጫ የማስተዳድር ፓርቲ ነኝ ካለ ለመረጠፍ መጀመሪያ እንዲህ አይነት ነጥብ አልነበረም። ምን አይነት አዲስ ወይም የተለየ ለውጥ ትጠብቃላችሁ ብያቸው ነበር ለሁለቱም። አቶ ሙላቱ ይቀጥላሉ። በእኔ በኩል ለውጥ የሚያመጣ ሂደት አይደለም ይሄ አሁን ያለንበት እንዲያውም የበለጠ አገሪቷን በኃይል ጨምቆ ለመግዛት ኢህአዴግ ከእንግዲህ ወዲህ ህዝብ እያለ ያለው አሁን ልታስተዳድር አትችልም፣ ሀያ ስድስት አመት ሙሉ ፕሮግራምህን ሁሉ አይተናል እና ስለዚህ እየመራን ያለው ወደ ሌላ አቅጣጫ ነው። ስለዚህ በዚህ ይብቃን ብሎ ህዝብ በየአካባቢው እየጠየቀ ነው። ይህን ጥያቄ ወደ ጎን በመተው አሁንም ከእኔ ውጪ የሚሆን ነገር የለም፣ እኔ ከተውኩ አገሪቷ ትበታተናለች፣ አንድነቷ ይጠፋል። ብዛነትን አስጠብቅ ያለው ከእንግዲህ ወዲህ ጨለማ ነው ከእኔ ወዳ ያለው እና ስለዚህ በእኔው ነው የምትቀጥሎ የሚል ነው። ህዝብ ደግሞ በየአቅጣጫው የአስቸኳይ ጊዜ አዋጅ ሁሉ ታውጆ መብቱን ለማስከበር ለጥይት ደረቱን የሰጠ ህዝብ ያለቀ ህዝብ ነው። እኛ ያሰብነው እንደው ንስሐ ገብቶ ከእንግዲህ ወዲህ አብረን ጀምረን ነበር ሀያ ስድስት ዓመት ጉዞ እዚህ ላይ አድርሶናል፣ እና በተቻለ መጠን ተባብረን አገሪቷን ለወደፊት እንገንባት አዲስ ጉዞ ለመጀመር ከህዝብ ጋር ስምምነት ላድርግ የሚል አቅጣጫ ይዛል። የሚል ግምት ነበረን። ግን ይሄ ሊሆን አልቻለም። አሁን በተቃራኒው ነው የያዘው እና ስለዚህ ለውጥ ያመጣል የሚለውን እኔ በፍጹም የሚታየኝ አይደለም። አቶ የሸዋስ አመሰግናለሁ። ለውጥ ተፈጥሯዊ ነው እና የሚቀር አይደለም። እንኳን አሁን ባለው ሁኔታ ቀርቶ ከዚህ በፊትም በነበሩት የሰጣሲዎች ምንም አይነት ስራ መስራት ያልቻለበት ሁኔታ እንዳለ አይተናል። ጥያቄ መሆን ያለበት የሚመስለኝ ለውጥ ይመጣል ሳይሆን ኢህአዴግ የለውጥ አካል ይሆናሉ የሚለው ነው። አሁን ስታሽ ሙላቱ የመለሰው የሚመስለኝ ትክክለኛው፣ ምክንያቱም ህዝብ ከጠየቀ ምንም ነገር እዛው ላይ ማደር አይችልም፣ ምንም ነገር መስራት አይችልም። ከዚህ በኋላ በጣም እየተወሳሰበበት፣ እየተጋጨ ከህብረተሰብ ጋር ተርክሉ እየጠበበ ለሆነ አካባቢ ብቻ ወይም ወደ ወደ ከተማ ብቻ እየተሰበሰበ ነው የሚሄደው። በፍጹም በሩቅ ወይም በክፍለ ሀገር ላለው ወይም አዲስ አበባ እራሱ ላለው ህዝብ ጥሩ ምላሽ የሚሰጥበት ምን ምድል የለው። ምክንያቱም ኢህአዴግ በራሱ ችግር ስለሆነ ችግር ሊፈታ አይችልም፣ በምንም ታምር። አሁን ድረስ ይህን ሰርቻለሁ እኔ ያቅመ ያደርጋለሁ። ከዚህ በኋላ ግን ከተጠያቂ ጋር ሆኜ የለውጡ አካል መሆን ይችላለሁ ወይም አለብኝ ይላል የሚል ነበር የብዙ ሰው ተስፋ የሚመስለኝ። እኛ እንኳን ብዙ ጊዜ አይተ ነው ተስፋ ቆርጠናል። ኢህአዴግ እያረጀ ምንም ነገር ዞሮ ማየት የማይችል ወገቦ ደረቀ ድርጅት መሆኑን አይተናል። ስለዚህ የለውጥ አካል ይሆናለሁ ኢህአዴግ አሳይቷል እንደማይሆን እንደማይለውጥም። ለውጡ ግን አይቀርም ተፈጥሯዊ ስለሆነ በየትም ሀገር የምናየው አምባገነ ተገዶ ነው የሚኖርበት። ስለዚህ ሽ እየጠበቁ ነው ይመስልትነ። በጣም አመሰግናለሁ ሁለታችሁ ምግዜ ውስጥ ዜ በጣም አመሰግናለሁ። አድማጮች የምትከታተሉት በ19ና በ22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ነን። ሁለተኛውን አጋማሽ ስርጭታችንን እየጀመርን ነው። ከጀመርን ትንሽ ቆይታና አስር ደቂቃ ሆኖታል። አሁን ቀዳሚው የዚህ ክፍል ቅንብር ሐኪሞን ይጠይቁ በልብ ላይ የሚደርስ ድንገተኛ ጥቃትን ምንነት፣ ምልክቶቹንና ጥንቃቄ የሚመለከት ተከታታይ ዝግጅት የደም ስሮችን መዘጋት ተከትሎ ወደ ልብ የሚመጣው ደም ዝውውር በሚቋረጥበት ወቅት በሚከሰተው ድንገተኛ የጤና መታወክ ዙሪያ ባለፈው ሳምንት የተጀመረ ተከታታይ ቅንብር ሶስተኛ ክፍል ነው። ዛሬ ሐኪሞውን ይጠይቁ ይዘው የቀረበው ሙያዊ ማብራሪያውን የሚሰጡን እና ባለፈው ሳምንት የሚሰጡን በዚህ በዩናይትድ ስቴትስ ሚኒሶታ ክፍለ ግዛት የሄነፒን ካውንቲ ወይም ቀበሌ የሕክምና ክሊኒክ የልብና የውስጥ ደዌ ከፍተኛ አማካሪ ሐኪም ዶክተር ውብሸት አየነው ናቸው። የፕሮግራሙ አዘጋጅና አቅራቢያ ሉላ ከበደ የምሽቱንም ባለፈው ሳምንት ቀደም ባለው ዝግጅት ማብቂያ ላይ በሰነዘረው ጥያቄ ይነሳና ወደ ዶክተር ይሄዳል። በልብ ላይ የሚደርሰው ይህ ጉዳት የልብ ጡንቻ ላይ የደረሰው ሁኔታ የደምስሮች ሲዘጉና የደም ዝውውር ሲቋረጥ የሚፈጠረው ሁኔታ የገለጿቸውንና ሌሎች አንዳንድ ጊዜ ከዚህ ጋር ተያይዘው የሚነሱ ምልክቶች እንደምን መያያዛቸውን አሁን የድረት ላይ ስቃይ ስሜትን በገለጹበት ሁኔታ ለምን ይሄ ስሜት ይሰማናል? ደም ስሮቹ ስራቸው ሲስተጓጎል ደም ሲቋረጥ ሴሎቹን ጉዳት ላይ በሚደርሱበት ጊዜ የሚፈጠር መሆኑን ማዛመድ ድል ይሰጠናልና፣ መንጋጋና አንገት አካባቢ የሚሰማ የህመም ስሜት፣ የታወከ የተረበሸ የልብ ምት፣ እንገተኛ ድካም፣ ለምንም ነገር ፍላጎት ማጣትን፣ ማናዛምደው የሚመስል ተከታታይ የሳል ሁኔታ፣ የቆዳ ቀለም መቀየር እነኚህ በእርግጥ ትርጉም እንዲኖራቸው አድማጮች እንዲጨነቁና ያልተፈለገ ህመም ስሜት ይበልጥ እንዲሰማቸው ሳይሆን ጥንቃቄ እንዲያደርጉ አስፈላጊውን የህክምና እርምጃ በሚያስፈልግ ጊዜ እንዲወስዱ፣ ካልሆነ ደግሞ እንዲለዩት። እነኚህንም እንደው ዳሰስ አድርገዋቸው ቢያልፉ በጣም ጥሩ። አሁን ካልከው ነገር ጋር አንተ ብለዋል። ግን ደግሜ ደግሞ ይሄ ነገር ላይ ትኩረት እንዲሰጡት ለአድማጮች የምናገረው ነገር ምንድን ነው? አሁን የምንላቸው ነገሮች በእርግጥም አብረው መከሰት አለባቸው፣ አንድ ሰው ይሄ ነገር ከልቤ ጋር የተገናኘ ነው ብሎ እንዲያስብ ማለት ነው። ለምሳሌ በጣም በሙቀት በሆነ ጊዜ ኢትዮጵያ ውስጥ ብዙ የሚሞቁ ቦታዎች አሉ። እዛ ተቀምጦ ደረቴንም ትንሽ አሞኝ ነበር፣ በነገራችን ላይ ብዙም ላብ አለኝ የሚል ሰው ካለ ለምሳሌ ይሄ አንድ የምንናገረውን ነገር አንድ የምንናገረውን ክስተት ሌላ ሊያስረዳና እሱ የመጣበትን ምክንያት ሊያስገነዝበን የሚችል ሌላ ሁኔታ ካለ አሁን ካልነው ጉዳይ ጋር አልተገናኘም ማለት ነው። ለምሳሌ አንድ ሰው ቅመም ያለው ምግብ ደና አይነት ምግብ በልቶ ከዛ ጋ ዚች ደረቴ ጋር ትንሽ የምትሰማኝ ነገር አለ ካለ መጀመሪያ መጠየቅ ያለበት ይሄ ነገር ከመድረሱ በፊት ምን ምግብ በልቻለሁ የሚለው ነው። ዕቃ የተሸከመ ሰው ለምሳሌ ከሁለት ቀን እንደዚህ ቀን በፊት ዕቃ ተሸክሞ መጥቶ ከዛ ከሁለት ቀን በኋላ እቺ ደረቴጋ እና እዚህ ትከሻና እጄጋ የምትሰማኝ ነገር አለች የሚል ሰው ተመልሶ መጠየቅ ያለበት ላለፈው ቀንና ሁለት ቀን ምን አድርጌ ነበር እና ይሄንን የሚከሰቱትን ነገሮች ሌላ የሚያሳይ ነገር አለ ወይ? ጉንፋን የያዘው ሰው ለምሳሌ ብዙ ጊዜ ይመጣል፣ እዚህ ሀገር ወደ ኤመርጀንሲ ሩም ሲያስሉ ሲያስሉ ይቆይና ሳሉ ትንሽ ጋብ ይላል። ግን ምን ይመጣል? የደረት ህመም ይመጣል። እቺ ነገር ታስጨንቃቸውና ይሄ ነገር ምንድን ነው? ከልቤ ጋር የተገናኘ ነው ወይ? ጥያቄው ቀላል ነው። አስሎህ ነበር? አዎ። የት ጋ ነው ነገሩ? እዚህ ጋር ነው። እና አሁንም ደግሞ ሲያስለኝ ያመኛል። ዋናው ነገር ምንድን ነው ያልከውን ነገር ቀጥዬ እንደምናገረው አብሮ ከልብ ጋር የሚያዛምዳቸው ነገር አለ እና እሱን እንጠቅሰዋለን። ግን መገንዘብ ያለበት ሰው ሁሉም ነገር አብረው ተደራርበው ሲደርሱ እና ሌላ ደግሞ ለእነዚህ ነገር መድረሶች ሌላ ሌላ እነሱን ነገር ማስረጃ ሌላ ነገር ሳይኖረን ነው ተመልሰን ልብ ጋር መድረስ ያለብን። ምክንያቱም ከሞላ ጎደል እንዲያውም ዘጠና ምን ሊለው ይችላለሁ፣ ዘጠና አምስት በመቶም ሊለው ይችላለሁ። ከሞላ ጎደል ዘጠና አምስት ከመቶ ጊዜ ልባችን ጋር የሚሰማን ስሜት ከልብ ጋር የተገናኘ ነገር አይደለም ወይ፣ ከማስኪሎስኬለታል ከጡንቻህና ከአጥንታችን ጋር የተገናኘ ጉዳይ ነው። ከመተንፈስ ጋር የተገናኘ ጉዳይ ነው እና ይሄ ያልከው ነገር ነው። ግን ሰው መገንዘብ ያለበት ይሄንን ዛሬ ከሰሙ በኋላ ሁሉ ነገር ደረት ጋር የሚደርስ ነገር ተመልሶ ወደ ከልብ ጋር ከእሱ ጋር የተገናኘ እንዳይመስላቸው እንዲገነዘቡ ፈልጋለሁ። አሁን ላልከኝ ጥያቄ እነዚህ ነገሮች ግን እንዴት ነው አብረው ሊገናኙ የሚችሉት ላልከኝ ሁኔታ፣ ከሕክምና ጋር የተገናኘ በጣም ጥሩ የዚህ ነገር ሊያስረዳን የሚችል ነገር አለ። ይሄ ምንድን ነው? አንድ ነርቭ አለ ትልቅ ነርቭ ነው። ከልብ ጋር የተገናኘ ነው። ይሄ ነርቭ የድረሱልኝ የድረሱልኙ ነርቭ ነው እና በሜዲካል ተርም ቬገስ ነርቭ ይባላል። እና ቬገስ ነርቭ ማለት ምልክቶችን ከሆድም፣ ከሆድ ዕቃ፣ ከልብ፣ ከአካባቢው ሁኔታ ከሁሉ ጋር ሰብስቦ ሁለ ገብ ነው። ያንን መልእክት ወደ አንጎል መውሰድ ነው የሱ ስራ እና የድረሱልኝ መልእክት ሲመጣ ያቅለሸለሸውም ዝም ብሎ የማይሆን ምግብ በልቶም የሚያቅለሸለሸው ሰው አንዳንድ ጊዜ ይህን ተገንዝቧል። ላብ በላብ ትሆናለህ። የማይሆን ነገር በልተ እያቅለሸለሸ ሳል አይደለም እንዴ? ልክ ነው። ምክንያቱም ቬገስ ነርቭ ነዋ በሱ የተጠራው የሁለገብ ነርቭ ስለሆነ ይሄ የተበላው ነገር አውኮታል። ይሄን ግለሰብና በቃ የሆነ ነገር ብቻ እርዳታ እንዲደርስ እዚህ አካባቢ ድረሱልኝ ይልና ይልካል ወደ አንጎል ማለት ነው። የግድ ልብ ላይ የደረሰ ጉዳት ሳይሆን ሳይሆንም ምክንያቱም ይሄ ሁለገብ ነርቭ ከሁሉም ቦታ ጋር የሚያስፈልገውን ድረሱልኝ ነው። መልእክቱን አድርሶ ለብሬን ያግለሰብ የሆነ ነገር እንዲያደረግ የሚፈልገው እና አሁን ከልብ ጋር የሆነችው ነገር ሲመጣ ምን ችግር ይመጣል? የልብ መጎዳትን ይሄ ነርቭ ይወስድና ለአንጎላችን መልእክቱን በሚያደርስበት ጊዜ አብሮ ምን ምን አብሮ አምታቶ ይሰጠዋል። እነዚህ ሎች ያልናቸውን ነገር ኦልሞስት ከምግብ ጋር ወይም ደግሞ ከሌላ ሌላ ነገር ሲያስደነግጥህ፣ ሲያስቸግርህ የሚደርስብህን አይነት ነገር አብረው ይወስዱታል ማለት ነው። እና አሁን አድማጮች የሚያስቡት እንዴ ይሄማ ታዲያ እንዴት ነው የምናውቀው? አንዱ ከሌላው የሚለይበት የሚለውን አሁንም ሶስተኛ ጊዜ ደግሜያለሁ። ሁሉም ነገሮች አብረው አብረው መሰለፍ አለባቸው። አንደኛ የሚጫነው የደረት ጋር የሚጫነው ነገር መምጣቱ እንደ ቀበቶ ነው፣ እንደ ሳጥን ነው። ከሱ ጋር አብሮ ደግሞ መቅለሽለሹ፣ አብሮ ደግሞ የትንፋሽ ማጠሩ፣ አብሮ ደግሞ የላብ መብዛቱ፣ ወደ ጉሮሮ መሄዱ፣ ትከሻ መሄዱ እነዚህ በሙሉ ግን አብረው ሲከሰቱ የዛን ጊዜ ነው አንድ ሰው አሀ ይቺ ነገር ግን የልብ ልትሆን ትችላለች ብሎ ማሰብ ያለበት በዛ ጊዜ ዶክተር ብሸት እንደገለጡት አድማጮች የቱን ከቱ ጋር ማዛመድ እንዳለባቸው ሁልጊዜ እንደምንለው በሬዲዮ ባይታከሙም ፍንጭ ማግኘት የሚችሉበት መጨነቅ የሌለባቸው መቼ እንደሆነ ጥሩ አድርገው አስረዱ ይመስለኛል። ምናልባት በብዙዎች ልብ ውስጥ በብዙዎች ሕሊና ሊጉላላ የሚችል የሚመስለኝን አንድ ጥያቄ ልወርወር። ብዙ ጊዜ አጣዳፊነቱ ነው ቶሎም ይመጣልንና እነኚህ ምልክቶች በታዩበትና የከፋ ሁኔታ ምናልባትም ሕክምና በመሀል ካልተገኘ ያልተጠበቀ ሁኔታ ሊደርስ እንደሚችል ጭምር ባለው ጊዜ ውስጥ የጊዜው ግምት የለንም። እንደው በምን ያህል ጊዜ ውስጥ ያ የደረሱልኝ መልእክት ምላሽ ይጠብቃል? አድማጮች፣ አልተቋጨም። የመጨረሻውን ዝግጅት አይደለም። የልብ ጉዳይ ያሳስባል አደለ። ደውዬላቸው ነበር፣ አላገኘዋቸውም። ላናገራቸው ፈልጋለሁ። አንዳንተ ብዙ ሰዎች ይጠይቀኛል። እሳቸው ግን በሬዲዮ የተገኙላቸውም፣ ተከታዩን እንደሚያገኙ ቃል እንገባለን። አንተም እንደምታገኛቸው አምናለሁ። ዶክተር ብሸታየነውን ታዲያ ለጊዜያቸው እናመሰግናለን። ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። ተከታዩ ዝግጅት ወደ አዲስ አበባ ይመልሰናል። በኢትዮጵያ ዲሞክራሲያዊ ፓርቲ ኢዴፓ አመራሮች መካከል ለተፈጠረው ውዝግብ ውሳኔ የሰጠው አብላጫ ወይም አናሳ የመሆንን ጉዳይ ከግምት በማስገባት እንዳልሆነ የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ፣ ይላል የእስክንድር ፍሬው ዘገባ። ሁለት ሶስተኛው የሚሆኑት የብሔራዊ ምክር ቤት አባላትን ወደ ጎን ትቶ ኢዴፓ የሚለውን ስም ለአራትና አምስት አመራሮች ሰጥቷል ሲሉ አቶ ልደቱ አያሌውና ሌሎች ምክር ቤት አባላት ምርጫ ቦርዱን ይተቻሉ። የምርጫ ቦርድ በኩሉ ምክትል ኃላፊው አቶ ወንድሙ ጎላ ዛሬ ለአሜሪካ ድምፅ ሲናገሩ ቁጥር የቁጥር መብዛት ወይም ማነስ ውሳኔያቸውን ወይም የውሳኔያቸው መሰረት ያለመሆኑን ነው ያብራሩት። አቶ ወንድሙን ያነጋግረው ቀደም ብዬ እንደጠቀምኩት እስክንድር ፌው ነው። የውሳኔያቸውን መሰረት በሚያብራሩበት ይጀምራሉ። እኛ የምናውቀው የነበረው ዶክተር ጫኔ ከበደ ናቸው ፕሬዚደንቱ የፓርቲው። እና በድንገት አቶ አዳነ ፕሬዚደንት በሚል ፊርማ ነው ደብዳቤ ዘው የመጡት በኋላ እሱን ስንመረምረው ተመርጨባለሁ ያሉት አካሄድ የተሟላ አልነበረ። የጥቅምት አስራ ሁለቱ ስብሰባ ማለት ነው። አዎ፣ ቃለ ጉባኤውን ስናየው ከወሰኑት ሰዎች ከሀያ አምስቱ አስራ ሁለት ብቻ ስለሆነ ይሄ የተሟላ አይደለም። ስለዚህ ፕሬዚደንት ነኝ ማለት አትችሉም አልናቸው። በቂ የብሔራዊ ምክር ቤት አባላት አልተገኙም በስብሰባው ላይ በሚል ማለት ነው። አንድ ውሳኔ መወሰን ያለበት ሀምሳ ሲደመር አንድ ነው መሆን። አዎ ስለዚህ ስንመረምረው ሰነዱ እዚህ ላይ ተስማምተዋል፣ እነሱ ያውቁታል። ከዚህ በኋላ የሄዱበት ሴፕ ምንድን ነው? እንደገና ፐቴሽን ሰበሰብን አሉና እራሳቸው ተሰብስበው ነው ውሳኔ አስተላልፈናል ብለው ያመጡት እዚህ ላይ። አሁን ምንድን ነው እኛ እያየ ነው፣ ምንድን ነው የሚለው መተዳደሪያ ደንባቸው መሰለህ ፔቲሽን ሊያሰባስብ ይችላል ወይም ስራ አስፈጻሚው በራሱ መንገድ ሊሆን ይችላል። ዞሮ ዞሮ ፔቲሽን ከቀረበ መቅረብ ያለበት ለማን ነው ነው ለስራ አስፈጻሚው ነው መቅረብ ያለበት ነው ፔቲሽኑ ፔቲሽኑ ከቀረበለት በኋላ ስራ አስፈጻሚው በሚወስነው ቦታና ጊዜ ስብሰባው እንዲካሄድ ያደርጋል ነው የሚለው። አሁን እየገለጹልኝ ያሉት ሁለት አይነት የስብሰባ አጠራር አለ። በኢዴፓ መተዳደሪያ ደንብ መሰረት አንደኛው ስራ አስፈጻሚው ሊጠራ ይችላል። ሁለተኛው ደግሞ ከብሔራዊ ምክር ቤት አባላት አንድ ሶስተኛው ፔቲሽን ወይም ፊርማ አሰባስበው ወይም ጥያቄውን ሲያቀርቡ ስብሰባው ይጠራለን ሲሉ ይጠራል የሚለውን ነው እየጠቀሱልኝ ያሉት። አሁ እና የሚጠራው ማን ነው ግን? ይሄ መቅረብ ያለበት ዝም ብሎ አንድ ሶስተኛው አሰባስቦ ፊርማው ራሱ አይደለም መሰብሰብ ያለበት ለስራ አስፈጻሚው መቅረብ ያለበት ነው። እ ስራ አስፈጻሚው ማለት እኮ አመራሮች ናቸው፣ ከፍተኛ አመራሮች። ለሱ ቀርቦ ጉዳይ አለን፣ መወያየት እንፈልጋለን፣ በዚህ ጉዳይ ብሎ ፐቲሽን ሲያቀርቡ ያ ስራ አስፈጻሚው አይቶ ጉዳዩ፣ ቀንና ቦታ ወስነው ነው ማካሄድ ያለበት። ይህንን ቃል መምጣት አለብት መያያዝ አለበት። በማንኛውም የስብሰባ ሂደት ይህን ሳያረጉ ተሰበሰብን አሉ ና ፕቲሽን አቀረብን አሉ ራሳቸው ተሰበሰብን አሉ። ይህ ስራ አስፈጻሚ የሚባለው አካል ወደ ጎን ነው ይተዉት። ስለዚህ እሱን ነው እያነሳን ያለነው። ሌላ ኢንቴንሽን የለንም። ድሮ ዶክተር ጫንን የመረጡት እነሱ ናቸው። ሌላ ሰውን በህጋ መንገድ መርቱ እንቀበላለን። የእኛ የሰዎች ኢንተረስት የለንም። እኛ ግን ፖለቲካ ፓርቲ አመራሮች ሲመረጡ ሲወርዱ ዴሞክራሲያዊ በሆነ በህግና በስርዓት መሆን መቻል አለበት። አለበለዚያ የተወሰነ ሰው ወይ ማህተሙ እጅ ስላለ ወይ የሆነ አጋጣሚ ተጠቅሞ አቦይድ እያደረገ የሚሄድ ከሆነ ጋራንቲ የላቸውም አመራሮቹም እና ይሄ እኛ ትክክል ነው የምንከታተለው። ለዚህ ነው የምናንሳው ይህን ጥያቄ። አቶ ወንድሙ፣ እዚህ ላይ አንድ ጥያቄ ላንሳ። ሁለተኛው የብሔራዊ ምክር ቤት ስብሰባ ሲደረግ ጋዜጠኞች በተገኙበት አስራ አምስት የብሔራዊ ምክር ቤት አባላት ስለ መገኘታቸው በአካል እየተነሱ ጭምር ታይተዋል። ስለዚህ የእናንተ ጥያቄ አብላጫ አይደሉም ሳይሆን ስብሰባው የተጠራበት መንገድ ትክክል አይደለም የሚል ነው። ኤግዛክትሁ ምንድነው፣ እኛ እከሌ እከሌ አንልም። ሂደቱ አሁን ዋን ሰርድ ፕቲሽን አሰባስበናል ካሉ ይህንን ፐቲሽን መቅረብ ያለበት ለስራ አስፈጻሚ ነው ከዛ ስራ አስፈጻሚው መሰብሰብ አለብን ብሎ ቦታና ጊዜ ወስኖ በዚህ ይካሄድ ብሎ መወሰን መቻል ያለበት ስራ አስፈጻሚው ነው እያልን ያለው ይሄ ባልሆነ በት ዝም ብሎ ራሳቸው ፐቲሽን አሰባስበው ያካሄዱት ነገር ምልአተ ጉባኤ ተሟልቷል አልተሟላ ወደሚል ዲታይል መግባት አንችልም በዚህ ሂደት ሂደቱ ትክክል ስላልሆነ እዛ ነው ማቆም እንችለው እኛ ሌላ ነጥብ ለአንሳ። የፓርቲው መስራች አቶ ልደቱ አያሌው ምናልባትም ይህንን መተዳደሪያ ደንብ የጻፉት የጠቀሱትን ይህ በአንድ ሶስተኛ ስብሰባ እንዲጠራ መተዳደሪያ ደንቡ ላይ እንዲሰፍር የተደረገው ስራ አስፈጻሚው በራሴ መንገድ እሄዳለሁ ቢል፣ ስብሰባ አልጠራም ቢል እና ስራ አስፈጻሚው ለብሔራዊ ምክር ቤቱ አልታዘዝም ቢል፣ ብሔራዊ ምክር ቤቱ መብቱን የሚያስከብርበት መንገድ ነው። በራሱ መንገድ ስብሰባ የሚጠራበት መንገድ ነው ይሄ እንዲገባ የተደረገውም ብለዋል እና የራሱን ሰብሳቢ መምረጥ እንደሚችልም ብሔራዊ ምክር ቤቱ ስብሰባ ሲጠራ በዛው በመተዳደሪያ ደንቡ ላይ ተጠቅሷል። ከዚህ አንጻር እንዴት ሕገወጥ ወይ ደግሞ የተሳሳተ ሊሆን ይችላል እንዲህ አይነቱ አጠራር? እኛ እኮ ኢንቴንሽኑ እንደዚህ ነው ብሎ ለማለት እኛ የእነሱ ጉዳይ ነው የኛ አይደለም። መተዳደሪያ ደንቡ እኛ ጋር መጥተዋል። ስራ አስፈጻሚው ሊጠራ ይችላል፣ ካልሆነ ደግሞ አንድ ሶስተኛው ፕቲሽን ሲያቀርብ ለስራ አስፈጻሚው ያቀርባል ስራ አስፈጻሚው በሚወስነው ቦታና ጊዜ ይሆናል ብሎ የሚል ሲሆን ይህንን ኢንዲኬት ነገር የሚያደርግ ነገር እኛ ጋር መምጣት አለበት ነው እንጂ አሁን ኢንቴንሽኑ እንደዚህ ነበረ። ሌላ ኢንተርፕሬቴሽን ውስጥ እኛ የመግባትንም የለንም። እሱ የውስጣቸው ለምን እንዳሰቡትም የእነሱ ጉዳይ ነው የሚሆነው። ይሄ ከተጣሰ አሁን እኛ እንጠየቃለን። ለምንድን ነው እንደዚህ እያለ ህጉ ዝም ብላቸው ያለፋችት ቢባል ምንድን ነው መልስ የሚኖረን እኛ የሚለው ነው። እኛ የምንወስነው ነው። ብዙ ጊዜ ፓርቲዎች ውስጥ እርስዎም እንደሚያውቁት እንደዚህ አይነት ችግሮች ሲፈጠሩ ጠቅላላ ጉባኤው ነው የመጨረሻ ውሳኔ የሚሰጠው። ጠቅላላ ጉባኤው ነው ፓርቲውን የሚያድ ነው። አሁን ባለው የኢዴፓ መተዳደሪያ ደንብ ጠቅላላ ጉባኤ የመጥራት ስልጣን የብሔራዊ ምክር ቤቱ ነው። እርስዎም እንደሚያውቁት ከዚህ አንጻር የብሔራዊ ምክር ቤት አባላት አብዛኛዎቹ ባንዶ ገን ባሉበት፣ ብሔራዊ ምርጫ ቦርድ ደግሞ እውቅና የሰጠው ለስራ አስፈጻሚዎቹ አባላት በሆነበት ሁኔታ አጣብቂኙ እንዴት ነው የሚፈታው በእርስዎ እምነት? እኛ ያነሳናቸውን እነዚህ ነገሮች መፍታታት አለባቸው። ፖለቲካ ማለት እኮ ውይይት ነው አደለ? እንደ እስክንድር አሁን እኮ እነዚህ ሰዎች የፖለቲካ ፓርቲ ከፍተኛ አመራረጭ ከሆኑ ድረስ ልዩነታቸውን በህጋዊ መንገድ በፖለቲካ ድርድር ተወያይተው አንድ የሆነ አቅጣጫ ማስቀመጥ አለባቸው። ከዛ በኋላ ጠርተው ጠቅላላ ጉባኤ ጠርተው ውሳኔ የጠቅላላ ጉባኤ እንዲሰጣቸው የማድረግ ኃላፊነት የእነሱ ነው። ዝም ብሎ በአቋራጭ ሄዳለሁ የሚለው አንዱም በደዚህ አንቀበልም። መንግስታዊ ስርአቱ የሚጠበቀው የራሳቸው መተዳደር አክብረው ሲሄዱ ብቻ ነው ነው። ስለዚህ አሁን እነሱ መፍትሄ ያለው እነሱ ጋር ነው። ስለ አስፈጻሚው መጥራት ይችላል። ጠቅላላ ጉባኤ እዛ ተገኝተው ሀሳባቸው ሊያደርጉ ይችላሉ። እዛ የሚያደርጉት ስብሰባዎች ቅድም ያልኩት የተሟላ ሆነ ስናገኘው፣ እኛ ሌላ የምናነሳው ነገር የለም። መሟላት አለብት የራሳቸው ህገ ደንብ ብቻ መሟላትን ብቻ ነው እኛ ቼክ የምናደርገው። ግን የፓርቲው መተዳደሪያ ደንብ እንደሚለው ዘጠኝ አራት ሁለት ላይ አቶ ወንድሙ፣ ጠቅላላ ጉባኤ የመጥራት ኃላፊነት የብሔራዊ ምክር ቤቱ ነው ይላል። ይሄ ነገሩን የበለጠ አላወሳሰበውም ወይ ማለት ነው? ምክንያቱም አብዛኛዎቹ የብሔራዊ ምክር ቤት አባላት በአንድ ወገን ናቸው፣ እውቅና አላገኙም ከእናንተ ከሚል ነው። አሁን እኮ ምንድን ነው ከፍተኛ አመራር ናቸው፣ ስራ አስፈጻሚ የሚባሉት የአንድ ፓርቲ ከፍተኛ አመራሮች ናቸው። እንዴት ነው ቆርጦ ዝም ብሎ ጥሎ ሌላንን የሚለው ነገር እንዴት ነው? አሁን አቮይድ ተደርገናል የሚሉ ስትሪክት ላይ ህገደንባቸው ተከትለው ጠቅላላ ጉባኤ ለመጥራት ከፈለጉ በሚህጉ በሚፈቅደውም ይምጣ። ግን ኮሚኒኬት ማድረግ ያለበት ማን ነው? ከኛ ጋር አሁን በህጋዊነት የተመረጠው ፕሬዚደንት ነው። እኛ አሁን ይሄ ኮሙኒኬት ማድረግ ያለበት ነው አሁን የምናነሳው እንጂ ማን ይሁን ማን ይወስን ወደ ዲቴይል እዛው እንትና እንደለም። አሁን በህጋዊነት እኛ ጋር ተመዝግበው ያሉት አመራር ጥሪ ቢያስተላልፉ ጠቅላላ ጉባኤው እዛ እነሱ ግን ይችላሉ ወይ አቶ ወንድሙ፣ ስራ አስፈጻሚው ወይም ፕሬዚዳንቱ ጠቅላላ ጉባኤ መጥራት እንደሚችሉ አያሳይም? መተዳደሪያ ደንቡ ትናንዋ መጥራት ያለባቸው እነሱ ተነጋግረው ማዕከላዊ ምክር ቤት እንዲሰበሰብ አድርገው ማስወሰን እኮ ነው። ይሄንን በደንባቸው ጠርቶ ግን ማዕከላዊ ምክር ቤት ለብቻ አድርገናል የሚለው ነገር ኮንሰንት ከሌለው ያኛው አካል ግማሽን የመቁረጥ እንደዚህ ካለው ሄልዚ አደለም እዚህ አካባቢ ያለው ሂደት ነው። አቶ ወንድሙ ጎላ፣ የኢትዮጵያ ብሔራዊ ምርጫ ቦርድ ጽህፈት ቤት ምክትል ኃላፊ፣ በጣም ነው የማመሰግነው ስለ ጊዜዎት። እኔም አመሰግናለሁ። ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ማስታወቂያ ለመጪው የገና በዓል የመልካም ምኞት መግለጫዎቻችሁን ለቤተሰብ፣ ለጓደኞቻችሁና ሌላም ለምትፈልጉት በቪኦኤ በራዲዮና በቪኦኤ ዌብሳይት እንዲሁም ቪኦኤ አማሐሪክ ፌስቡክ ላይ ማስተላለፍ ትችላላችሁ። መልእክቶቻችሁን በ2022059942 የውስጥ መስመር 14 በተዘዋዋሪ ጥሪ እየደወላችሁ በድምፃችሁ ማኖር ትችላላችሁ። እንዲሁም ራሳችሁን በምስል ቀርጻችሁ ብትልኩልን በፌስቡክ ገጻችን ላይ ከልዩ ቅንብር ጋር እናወጣለን። የገና ገጠመኞች ካሏችሁም አካፍሉን። መልካም በዓል። የአሜሪካ ድምፅ አድማጮች የማጠቃለያ ዜና ባጭሩ። ደቡብ ኮሪያ አገሯ ላይ የሚካሄደውን የክረምት ኦሎምፒክ በተመለከተ ከቀንደኛ ጠላቷ ሰሜን ኮሪያ ጋር በከፍተኛ ልዑካን አማካኝነት መዋየት እንደምትሻ አስታውቃለች። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ግን ሰሜን ኮሪያ ከደቡብ ኮሪያ ጋር ለመዋየት ያሳያችው ፈቃደኝነት ተስፋ ከመቁረጥ የመነጨ ነው ሲሉ ዛሬ ማክሰኞ ትዊት አድርገዋል። የዩናይትድ ስቴትስ ጦር እንዳስታወቀው ምስራቅ አፍጋኒስታን ውስጥ በተካሄደ ውጊያ አንድ ወታደሩ ሲገደል ሌሎች አራት ደግሞ ቆስለዋል። ውጊያው በትናንትና ዕለት የተካሄደው የፓኪስታን አዋሳኝ በሆነውና አስጊ የጸጥታ ሁኔታ ባለበት በናንግራሃር ክፍለ ሀገር አቺን ወረዳ ውስጥ ነው። ከቆሰሉት ወታደሮች ሁለቱ በአንድ የአቅራቢያ ሐኪም ቤት እየተረዱና ለሕይወታቸውም በማያሰጋ ሁኔታ ላይ መሆናቸው ተገልጧል። ሌሎቹ ደግሞ ወደ መደበኛ ስራቸው እንደተመለሱ ከጦሩ የወጣው መግለጫ አመልክቷል። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19ና በ22 ሜትር ባንዶች በአጭር ሞገድና እንዲሁም በናይል ሰዓት በየቀኑ ከሚሶት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ ከቴክኒክ መሀንዲሳችን ጀነራል ካሚንግስና አስተናጋጆች አሉ አከበደና አዲሱ አበበ መቀናባሪያችን ንጉሱ ታምሬ ከተተኪው ስርጭት መሐንዲስ አሉ ላይ ያለው እንዲሁም ከሌሎች ባልደረቦች ጋር ሆነ እንሰናበታለን። አሁን የትግርኛ ስርጭት ይቀጥላል። እኛ በኩል ሰላም ನನ್ನಾದರೂ <laughs>